Voice of America Ya Radio Tabiano Eid Mubarak Mubarak Eid Mubarak Eid Mubarak Mubarak, Mubarak Muslim, Muslimatos Femulo, Salam Aleikum السلام عليكم عيد مبارك مبارك مبارك لنا ولكم تقبل الله صالح الاعمال لنا ومنكم عيد مبارك, مبارك. مبارك. يا تكبراتشوه مسلم منان ان كان لعيد الفطر ادرساتشوه عيد مبارك عيد. مسلم مسلمات وصفم ولو سلام عليكم عيد مبارك مبارك مبارك لنا ولكم مؤمن مؤمنات توش ولو سلام عليكم عيد مبارك مبارك مبارك لنا ولكم تقبل الله صالح الأعمال لنا ومنكم በዚህ በተከበረ እንሰራው የነበረውን የአምልኮ ተግባር ከእዝነት ጀምሮ ከመዋደድ ጀምሮ ከመረዳዳት ጀምሮ ስንተገብረው የነበረውን እስከ አመቱ ድረስ ቀጣይ አድርገን እንድንይዘው ለሁሉ ሙስሊም የማስተላልፈው አደራየን። እንደገና ደግሞ ሙስሊሙ ብቻ ሳይሆን ሰው ሰው በመሆኑ መከበር ስላለበት ሊታዘንለት ስለሚገባ ሁሉም የመተዛዘንን የመረዳዳትን ባህል እያጠነከረ እያጎለበተ መሄድ እንዳለበት ለሁሉም ህብረተሰብ መልእክቴን አስተላልፋለሁኝ። ሼህ አሊ ገርባ ከሜካ ሳውዲ አረቢያ ለኢድ ያስተላለፉት መልእክት ነው። ከዋሽንግተን ዲሲ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ የኢድ አልፍጥር ስርጭት ጀመረ። የሳውዲ አረቢያ የምህረት አዋጅ ተስፋና ስጋት፣ ትልቁ ቻሌንጅ ወይ አጣብቂኝ የሚሆነውን ቀኑ ካለፈው በኋላ የአየር ትኬትም ሆነ የጉዞ ሰነዳቸውን አሟልተው ትራንስፖርት እያጡ ምን ይሆናሉ የሚለው ይመስለኛል፣ ክልቡ ጥያቄ። ባለፉት ሶስትና አራት ወራት እንኳን ውጡ እየተባለ በእርግጠኝነት ከሀያ ሺህ ሰው በላይ መጧልኝ በጅዛም በኩ ስለሺ ሽብሩና ነቢዩ ሲራክ ናቸው። ከሪያድና ከጅዳ የአይን እማኝ ጋዜጠኞች ናቸው። ሁኔታውን እየተከታተሉ ሲዘግቡ ነበር። እነሱን ይዘናቸዋል። እሁድ ሰኔ 18 2009 ዓ ም የፕሮግራሙ አዘጋጆችና አስተናጋጆቻችሁ ጽዮን ግርማና ሶሎሞን አባተንን። ጤና ይስጥልን እንደምናመሻችሁ። ጤና ይስጥልን። አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም። ጤና ይስጥልና አድማጮች እንደምናመሻችሁ። ለእስልምና እምነት ተከታዮችም ኢድ ሙባረክ። አዲሱ አበበ ነኝ በድርድር አጀንዳ ነጥቦች ላይ የሚያደርጉትን ውይይት ያጠናቀቁት ገዢው ኢህአደግና አስራ ስድስት ተቃዋሚ ፓርቲዎች ወደ ዋናው ድርድር ለመግባት ወሰኑ። ጸረ ሽብር ሕጉን ጨምሮ በተቃዋሚዎች በቀረቡ የተለያዩ አጀንዳዎች ላይ ለመደራደር የተስማማው ኢህአደግ የፖለቲካና የሕሊና እስረኞች በሚል በቀረበው የአጀንዳ ነጥብ ላይ ግን እንደማይደራደር አስታውቋል። እስክንድር ፍሬው አጠር ያለ ዘገባ አለው። የትናንትናው ስብሰባ የቅድመ ድርድሩ የመጨረሻ ቀን ውይይት ሆኗል። ገዢው ኢህአዴግና አስራ ስድስቱ ተቃዋሚ ፓርቲዎች ተጨምቀው ከቀረቡት አስራ ሶስት አጀንዳዎች መካከል ድርድር እንዲደረግባቸው የተስማሙባቸውን ይፋ አድርገዋል። ከጸደቁት ርዕሶች መካከልም በተቃዋሚ ፓርቲዎችና በሰብዓዊ መብት ተቋማት ትችት የሚቀርብባቸው አዋጆች ይገኙባቸዋል። የኢዴፓ ስራ አስፈጻሚ ኮሚቴ አባልና ተቀዳሚ ረዳት አደራዳሪ አቶ ዋሲሁን ተስፋዬ እነዚህኑ የአጀንዳ ነጥቦች ለተሰብሳቢዎቹ ዘርዝረዋል። የጸረ ሽብር ህጉ፣ የበጎ አድራጎትና ማህበራት ህግ እንደዚሁም ሌሎች አዋጆች ከተዘረዘሩት መካከል ናቸው። ጸረ ሽብር ህጉን ጨምሮ በልዩ ልዩ አጀንዳዎች ላይ ለመደራደር የተስማማው ኢህአዴግ የፖለቲካና የህሊና እስረኞች የሚለውን ርዕስ ግን አልተቀበለም። ምክንያቱ ደግሞ እንደዚህ አይነት እስረኞች በሀገሪቱ የሉም የሚል ነው። በነገ እለት በስፋት እመለስበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ትናንት ማታ እዚህ ዋሽንግተን ዲሲ ውስጥ በሚገኝ አንድ የመኖሪያ ሕንፃ ላይ የተነሳ ቃጠሎ በቁጥጥር ስር መዋሉ ታውቋል። በሕንፃው ውስጥ ወደ ስድስት ኢትዮጵያውያን ቤተሰቦች የሚኖሩ ሲሆን በማናቸውም ላይ ግን የደረሰ ጉዳት እንደሌለ ከስፍራው የተገኙ ምንጮች አመልክተዋል። ባልደረባዬ ሰለሆን አባተ እየተከታተለው ነው። እንዳገኘን እናቀርባለን ወይም እናሰማለን። ዋይት ሃውስ ነገ ሰኞ የህንዱን ጠቅላይ ሚኒስትር በቀይ ምንጣፍ ለማስተናገድ በዝግጅት ላይ መሆኑ ተሰማ። በዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ እና በህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ መካከል የሚካሄደው የነገው የፊት ለፊት ውይይት የቤተ መንግስቱ ቃል አቀባይ ሻን ስፓይሰር እንደገለጡት ጠንካራና የተጋጋለ ይሆናል። ማታ ፕሬዚዳንት ትራምፕ ለውጭ አገር መሪ ለመጀመሪያ ጊዜ በዋይት ሃውስ የሚያስተናግዱትን የራት ፕሮግራም ያካሂዳሉ። ሁለቱ መሪዎች በሁለት የተለያዩና ተቃራኒነት ባላቸው መፈክሮች ይታወቃሉ። ህንድ፣ ሜክ ኢን ኢንዲያ ህንድ ውስጥ አምርቱ፣ ዩናይትድ ስቴትስ ደግሞ አሜሪካ ፈርስት ወይም አሜሪካ ትቅደም በሚሉ መፈክሮች ይህ በእንዲህ እንዳለ በዶናልድ ትራምፕ አስተዳደር ዩናይትድ ስቴትስን ለመጀመሪያ ጊዜ የሚጎበኙት የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ዋሽንግተንና አካባቢዋ ለሚገኙ ህንዳውያን የዳያስፖራ አባላት ዛሬ እሁድ ከሰዓት በኋላ ንግግር ያደርጋሉ ተባለ። ስብሰባው የሚካሄደው በሰሜናዊ ቨርጂኒያ ክፍል ታይሰንስ ኮነር አካባቢ በሚገኘው ሪትስ ካርልተን ሆቴል ውስጥ ሲሆን ሰዎች በግብዣ ብቻ የሚገኙበት የዘንድሮው አቀባበል ግን እንደ አውሮፓ አቆጣጠር በ2014 በኒውዮርኩ ማዲሰን አደባባይ እንደነበረውና ብዙ ሺህ ህዝብ እንደተገኘበት ደማቅ እንደማይሆን ከወዲሁ ታውቋል። የመን ውስጥ የገባውን የኮሌራ በሽታ ለመዋጋት ይቻል ዘንድ ሳዑዲ አረቢያ ለተባበሩት መንግስታት ድርጅት የህጻናት መርጃ ዩኒሴፍ፣ እና ለደብሊዩ ኤችኦ የዓለም ጤና ድርጅት 66.7 ሚሊዮን ዶላር ረዳች። በተባበሩት መንግስታት የሰብአዊ እርዳታ ጉዳዮች ረዳት ሚኒስትር ስቴፈን ኦብራይን እንደተናገሩት የመን ውስጥ ኮሌራ እንዳለባቸው የሚጠረጠረው ህሙማን ቁጥር በዚህ ሳምንት ብቻ ወደ 200 ሺህ ደርሷል። የዩኒሴፍ ዲሬክተር አንቶኒ ሌክ እና የደብሊዩ ኤችኦ ዋና ኃላፊዋ ማርጋሪት ቻን በበኩላቸው በአማካኝ በቀን አምስት ሺህ ሰዎች የሚታከሙበት ወይም የሚታመሙበት ይህ የኮሌራ ወረርሽን የዓለማችን እጅግ አስከፊው በሽታ መሆኑም ተዘግቧል። የመላው አማራ ህዝብ ድርጅት መስራችና ታዋቂው የቀዶ ጥገና ሐኪም የፕሮፌሰር አስራት ወልደየስ አጽም ከነበረበት ከበዓለ ወልድ ቤተ ክርስቲያን ፈርሶ መንበረ ጸባዖት ቅዱስ ሥላሴ ካቴድራል አረፈ። ደጋፊዎቻቸው በስማቸው የሚጠራ በጎ አድራጎት ድርጅት ለማቋቋም መስማማታቸው ተነግሯል። መለስካቸው አምሃ ዘርዝር ያለ አጭር ዘገባ ይዟል። ላለፉት አስራ ስምንት ዓመታት አዲስ አበባ ባልወልድ ቤተ ክርስቲያን አርፎ የነበረው የፕሮፌሰር አስራት ወለየስ አጽም ዛሬ ከቀትር በፊት ፈልሶ ወደ ቅዱስት ሥላሴ ካቴድራል ተዛውረዋል። በመላው ኢትዮጵያ አንድነት ድርጅትና በሰማያዊ ፓርቲ አማካኝነት በተዘጋጀው በዚሁ ስነ ሥርዓት ላይ የፓርቲዎቹ አመራር አባላትና ደጋፊዎቻቸው አጽሙን ቀድሞ ከነበረበት ከባልወልድ ቤተ ክርስቲያን በማውጣትና አራት ኪሎ የሚገኘውን የነጻነት ሐውልት በመዞር ወደ ቅዱስት ሥላሴ ካቴድራል አስገብተው ጸሎት ተደርጓል። የፕሮፌሰር አስራት ወለየስ አጭር የህይወት ታሪክም በዶክተር ያዕቆብ ኃይለማርያም ተነቧል። ከ18 ዓመታት በፊት ለዲሞክራሲ ለፍትህና ለአገራቸው አንድነት ሲታገሉ እንደወደቁ ያወሱት ዶክተር ያዕቆብ በ1983 ዓ ም በኢህአዴግ በተጠራው የሽግግር መንግስት ማቋቋሚያ ጉባኤ ላይ የፕሮፌሰር አስራት ወለየ ስም ተሳትፎ አስታውሰዋል። የደርግ ሥራ ተሸንፎ የኢህአዴግና ሻቢያ ስልጣን በተቆጣጠሩበት ወቅት ሰኔ 24 ቀን በ983 ዓ.ም በተደረገው የሽግግር መንግስት ቻርተር ውይይት ላይ ተሰብሳቢው በሙሉ በሌለው ስልጣን ኤርትራን አስገንጥሎ ጮቤ ሲረግጥ፣ የከፍተኛ ትምህርት ተቋማትን ወክለው የተገኙት ፕሮፌሰር አስራት ግን ሀገር ላስገነጥል ተወክዬ አልመጣም፣ ውሳኔው ህገ ወጥ ነው በማለት ተቃውሞ ታሰሙ ብቸኛ ኢትዮጵያዊ ነበሩ። በመጨረሻም መያድ ሰማያዊ ፓርቲ ማህድና ሌሎችም የፕሮፌሰር አስራት ደጋፊዎች በስማቸው የሚጠራ የበጎ አድራጎት ድርጅት ለማቋቋም መስማማታቸው ተነግሮ አጽማቸው በቅዱስ ሥላሴ ካቴድራል እንዲያርፍ ተደርጓል። መለስካቸው አምሃ ለአሜሪካ ድምጽ ሬዲዮ ከአዲስ አበባ። መለስካቸውን አመሰግናለሁ። አድማጮች ቅድም ሲል ያሰማው ዜና ዚዲሲ ውስጥ ህንፃ መኖሪያ ህንፃ ላይ የደረሰው ቃጠሎ በቁጥጥር ስር መዋሎ ተገልጧል። በህንፃው ውስጥ የሚኖሩ ኢትዮጵያውያን ላይ ጉዳት አልደረሰም። ኢትዮጵያውያን በሙሉ አለቁ ተብሎ የሚናፈስ ዜና አለ። ያ ሀሰት መሆኑን በሚቀጥለው ማስረጃ ለማረጋገጥ እንሞክራለን። ስለሆነ አባታ እያጠናቀረው ነው፣ እንደደረሰ እናቀርባለን። ለሰዋቱ ያለውን ዜና በዚያው በቃ ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ኸርትዝ በ25 ሜትር ባንድ በ12110 እና በ12140 ኪሎ ኸርትዝ እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ሰኔ 18 209 ዓ.ም ምሽት ፕሮግራም ነው። ኢድ ሙባረክ። በድጋሚ የተከበራችሁ ሙስሊም ምእመናን፣ አድምጡ ይልናገር ጥቂት ማመልከቻ ስለ ረመዛኑ የመሰናበቻ ጌታችን ይመስገን ደረስን ለዐይዱ፣ ነገር ግን አዝነናል ጾሙ በመሄዱ። በጾም ያምር ነበር የሁሉም መደዱ፣ ተወልውሎ ገብቶ ሁሉም በመንገዱ። ማማሩ ስምናው ኢማን ሲቱ ወንዱ ረመዳን ያንተኩ ጓዳን መሄድሄ ነፍስያ እንደ ልቧን ተፈንጠዘ። እንግዲህ ነረመዷን ደጉቀን የኸይራቱም የሙሐመድ አወልን የኢብ ናሽድ ነው እያዳምጣችሁ ያላችሁት። ስምናው ኢማን ሲቱ ወንዱ ረመዳን ያንተኩ ጎዳን መሄድ ይኸ ነፍስያ እንደ ልቧን ተፈንጠዘ።

ረመዷን ደጉቀን የዲኑ ከራማ የኸይር ማምረጃን የረሕመታው ድማ እስከ ዛሬ ድረስ ነፍስያችን ታማ ተሸይጧን ጋር ሁናን ተበላሽ ታጠማ። አሁን ደግሞ የኢድ መልእክት ከሜካ ሳውዲ አረቢያ ሼህ አሊ ገርባ አሁን ያሉት ሜካ ሳውዲ አረቢያ ነው። ሼህ አሊ በኢትዮጵያ የገርባ መስጅድ ኢማም የነበሩ ሲሆን በሪያድ ጃሚ አኑር መስጅድ የሚያገለግሉ መምህር ናቸው። ሰለሞን አባተ ማምሻውን በስልክ አግኝቶ አነጋግሯቸዋል። እኔ አሁን ያለሁት መካ ነው ሀረም ታላቁ ቦታ አጠቃላይ የዓለም ሙስሊሞች የሚሰባሰቡበትና እና እንደዚሁም አቅጣጫቸውን ወደሱ የሚዞሩበት የሆነው ታላቁ መካ የሚባለው ቦታ ላይ ነው ያለውን። ሼህ አሊ ገርባ እንኳን ለኢድ አደረሶት ኢድ ሙባረክ ሎት አለሁኝ። በአሜሪካ ድምፅ ራዲዮ ጣቢያ አድማጮች ስም እንኳን አብሮ አደረሰን። ሁሉን አጠቃላይ የዓለምን ሕዝብ እንዲሁም ደግሞ በዓለም ያሉ ኢትዮጵያ ሙስሊሞችን እንኳን ለተከበረው ኢድ ሰላም አደረሳችሁ ስላለሁኝ እንዲሁም ደግሞ አሜሪካን ድምፅ ሬዲዮ ጣቢያ አዘጋጅ የሆናችሁትን እንኳን በሰላም ደረሳችሁ አለሁላችሁ። አሚን። ሼህ አሊ፣ ለመሆኑ የዘንድሮው ረመዳን እንዴት ነበረ? ከሌሎቹ ጋር ሲያስተያዩት እንዴት ነው ያለፈው? ከማንኛውም ዓመት በጣም የቀለለ ደስ ያለ ሆኖ ነው ያየሁት። ለእኛ በላይ ኢትዮጵያውያን በኩል በተለይ አንደኛ ከመንግስትም በኩል ካለው ጫና ከኢኮኖሚውም ጫና ከተለያዩ አንግሎች እዚህ ቦታ ላይ መጥቶ ጾም መጾም ለእኛ ከባዳችን ነበር። በአሁኑ ወቅት ግን ብዙ ኢትዮጵያውያን ሙስሊሞች እዚህ ቦታ ላይ ተገኝተው ከዓለም ሙስሊም ጋር ሆነው ጾሎት ሲያደርጉ የተለያዩ አምልኮቶችን ሲያከናውኑ መክረማቸው ከሌላው ዓመት ለየት ያደርገዋል እና እንደዚሁም ደግሞ ሁሉም በተለያዩ አምባገነን ባለስልጣኖች በሚደረግበት ተጽዕኖ የተሰማውን ስሜት እዚህ ቦታ ላይ ለጌታ ቅርብነኝ አለበት ቦታ ላይ እንትን ሲል መክረሙ ከሌላው ረመዷን ለየት ያደርገዋል ወይም ከሌላው ጾም ለየት ያደርገዋል። ቀሎትም በስሜት በጥሩ ስሜት ነው ጸሎት ሲያደርጉ ያየሁትና፣ ከሌላው የተሻለ ወይንም ደግሞ የቀለለና ደስ ያለ ጾም ነው ብዬ ነው ያየሁት። ሼህ አሊ ካነሱልኝ አይቀር እንግዲህ ከሌሎች ሀገሮችም በብዙ ምክንያቶች ወደ ሳውዲ አረቢያ የሚገቡ ሰዎችን እንደ ገለጹልኝ ለአምላካቸውም፣ የሚሰማቸውን ችግራቸውን፣ ብሶታቸውን በችግርም ምክንያት ይሁን በመሪዎቻቸው አምባገነንነትም ምክንያት ይሁን ብዙ መከራ የሚደርስባቸው ሰዎች ወደ ሳውዲ አረቢያ እየሄዱ በስራም ምክንያት በብዙ ሁኔታዎች ችግር ውስጥ ይገባሉ። እዛ በተለይ ደግሞ ይሄንን ሰሞን የሳውዲ አረቢያ መንግስት የመኖሪያ ፍቃድ የሌላቸው የውጭ ሰዎች ከሀገር እንዲወጡ ትእዛዝ ያስተላለፈበትና ቀነገደብ የቆ የቆረጠበት ሰሞን ነው። ይሄ ሰሞንና እና እንዴት ነው ሳውዲ አረቢያ ውስጥ የሚገኙ የውጭ ዜጋ የሆኑ ሙስሊም ምዕመናን እነዚህን ቀኖች እያሳለፉ ያሉት? ይሄ ህግ ከወጣበት ጀምሮ በአጠቃላይ ማንኛውም የውጭ ዜጋ በመጨነቅ እና እንደዚሁም ደግሞ የቻለው አገር በሄድ ምንም ችግር የለብኝም አገር በሄድ የሚቀበለኝ አለ ያለው ወይንም ደግሞ ጥሩ መሪዎች ያሉት ሁሉን ነገር ያዘጋጁለት እና ያመቻቹለት በመውጣት በጣም እንትን እያለ ባለበት ወቅት ህዝብ መካከል ጾም ሲመጣ በጣም ነው ሁሉም ልክ የጭንቁ ነጻ መውጫ ወይንም ደግሞ የጭንቀቱ ማቃለያ አድርጎ ነው ያየው ማለት እችላለሁ። እዚህ ቦታ ላይ መድረስ የማይችሉ ህገወጥ በመሆናቸው ምክንያት እዚህ ቦታ መድረስ የማይችሉ የሆኑ በመንገድ ላይ በተፍትሽ አማካኝነት ልንያዝ እንችላለን እያሉ የማይመጡ የነበሩት ሁሉ በዚህ ወር ግን በአጠቃላይ መጥተው እዚህ ያው ብሶታቸውን ለአምላካቸው አሰምተዋል ማለት እችላለሁ። ምክንያቱም ይህንን ወሩን አንደኛ እነሱን ያከብሩታል ኛም ደግሞ ሊሄድ የተዘጋጀ ነው። ህዝቡ ሊሄድ የተዘጋጀ ነው። ሊሄድ የተዘጋጀ ከመሆኑም አንጻር የመሰናበቻ ጉብኝት ቢያደርግ ምንም ችግር የለበትም ያሉ ይመስላሉ። እነሱም ዝም ብለው ለቀውታል። አጠቃላይ ህዝቡ ጾሙ ሲገባ መጨረሻው አስር ሲደርስ ነበር እስከ ዛሬ በጣም ግፊያ የሚበዛው እዚህ ቦታ ላይ ማለት ነው። በዘንድሮ ሁለት ግን ጾሙ ከገባበት ሰዓት ጀምሮ እስከ አሁኑ ሰዓት ድረስ ህዝብ በህዝብ ላይ እየተጋፋ እናንትን እያለ ነው የምታየው ከህዝብ ብዛት የተነሳ ማለት ነው። ስለዚህ የጭንቀታቸው ሆኖላቸዋል ብዬ ነው ያየሁት። ሼህ አሊ እንግዲህ ቅዱስ ሮመዳን በሙስሊም እምነት እጅግ ቅዱስ ከሆኑ የዓመቱ ጊዜዎች አንዱ ነው ብል የተሳሳትኩ አይመስለኝም። አሁን ደግሞ እርሶ የሚገኙት ከዓለም እጅግ ቅዱሳን ተብለው ከሚታወቁ ስፍራዎች በአንዱ ነው። ለሙስሊም ምእመናን በተለይ ከሜካ የበለጠ ቅዱስ ቦታ ያለ አይመስለኝምና እዛ ላይ ሆነው እርሶ በአሁኑ ጊዜ ያለውን የዓለማችንን ሰላም ሁኔታ እንዴት ነው የሚያዩት የዓለም ሙስሊሞች እንዴት ነው የሚገመግሙት? በተለይ በዚህ ለሙስሊም ምእመናን በጣም የተቀደሰ ወር ውስጥ በብዙ ሙስሊሞች ላይ በዓለም ዙሪያ ብዙ በደሎች፣ ብዙ ስቃዮች ደርሰዋል። በተለይ በራሳቸው በሙስሊም ተከታዮች የሽብር ቡድኖች ነው እነዚህ በደሎችና ስቃዮች ሲደርሱ የታዩት። ብዙዎችም ሕይወታቸው ጠፍቷል። ለመሆኑ እንዴት ነው እርሶ ከዛች ቅዱስ ምድር ላይ ቆመው ይሄንን ሁኔታ የሚያዩት? አዎ፣ ይሄ ሁኔታ በጣም እንግዲህ ምናልባት ለሽብር የሚያንቀሳቅ ራሳቸውን ምክንያት ሁላችንም በግልጽ የማናውቀው ሊሆን ይችላል። በራሳችን ግምት እናንትን ደግሞ የተለያየ ትችት እና የተለያየ እንትን ልንሰጠው እንችላለን። ያው የብሶት ውጤት ነው፣ የስቃይ ውጤት ነው። የተለያየ እንትን ልንል እንችላለን። ነገር ግን በምንም ይሁን በምን በንጹሐን ዜጋ ላይ የሚወሰደው እርምጃ ማንኛውም ሃይማኖት ሆነ ማንኛውም አእምሮ ያለው ሰው የሚያምንበትና የሚቀበለው ነገር ባለመሆኑ በጣም ሁሉም ይሄ ነገር አማርሮትና ወይም አሰራጭቶት ሁሉም ይህን የሽብር ተንቀሳቃሽ አላህ እንዲይዝለት ዝለት ዱዓ እያደረገ የተማጸነ ነው። እንትን ያልነው በተለይ ኢማሞች ወይንም መሪዎቹ ማለት ነው። ዝህ አማኞችን በስግደት የሚመሩ የሆኑት መሪዎች በሰላታቸው ላይ ይህንን ነገር ሳይቀላቅሉና ወይንም በዓለም ላይ የሚከሰቱ ንጹሐንን የሚያሸብሩ አካሎች አላህ ስርዓት እንዲያስይዛቸው ወደ አእምሯቸው እንዲመለሱ ይህ ማንኛውም ሃይማኖት የማይደግፈው ማንም ሰው የማይደግፈው ንጹህ አስተሳሰብ የሚያስር ገልጸው የማይደግፈው በመሆኑ እዚህ ቦታ ላይ ሁሉም ለአምላኩ በመናገር የሽብርን ተግባር ከማንም ወገን ቢሆን የሽብርን ተግባር እናወግዛለን፣ የሽብርን ተግባር እንቃወማለን፣ አምላካችን ከሽብር ሰላም ያድርገን እያለ ጸሎት ያደርግን ያየሁት እና ከዚህ እኔ የተገነዘብኩት ሁሉም ቢሆን ሽብር የሚባለውን ነገር መደገፍ ቀርቶ ሁሉም በሱ ነገር እንደተሰላቸና ሰላምን ፈላጊ እንደሆነ ነው እኔ ያነበብኩት ማለት ነው። እና ይህን እንትን ምናልባትም ከመንግስታቶችም የሚያሸብር አካል ሊኖር ይችላል ግለሰብም ሊሆን ይችላል ይህን ነገር የሚያደርገው ወይንም ደግሞ የሆነ ድርጅት ነገር ሊሆን ይችላል። በማንኛውም መልኩ ግን ህዝብ የሚፈልገው ሰላም መኖርን ነው በቃ ሰላም አየር መሰንፈስን፣ ሰላም ቦታ ላይ ሆኖ አምልኮቱን በጥሩ ሁኔታ እንዳከናውን፣ ሰራተኛም ሰራውን በሰላም እንዳከናውን፣ ተማሪም ትምህርቱን በሰላም እንዳከናውን፣ ጭካኔና እንደዚህም ጭቆና የሚባለው ነገር እንዲሁም ደግሞ ይህን የመሰለ ሰላምን የሚነሳ ወይንም ደግሞ ሰዎችን የሚያስበረግግ፣ የሚያስደነግጥ የሆነ ነገር ሁሉም እንደሰለቸው፣ እንደጠላው ጠላው እንዳወገዘው ነው የተረዳሁትና ያነበብኩት። ሼህ አሊ እንግዲህ ይሄ ጊዜ የርህራሄ ጊዜ ነው፣ የዘካ ጊዜ ነው፣ የደስታም ጊዜ ነው እና ከማሰናበቴ በፊት ማስተላለፍ የሚፈልጉት መልዕክት ካለ ለዓለም ሙስሊሞች፣ ለኢትዮጵያውያን ሙስሊሞች በአጠቃላይ ለዓለም ህዝብም ጭምር እኔ በዚህ በተከበረ ቦታ ላይ ሁኝ ማስተላለፍ የምፈልገው ይህ ወር የመተዛዘኒያ፣ የመፋቀሪያ፣ የመሰባሰቢያ፣ ሀሳብ መለዋወጫ እና የመተባበሪያ ወር ነው ይሄ ወር። ሁሉንም የተራራቀውን አቀራርቦታል። የተጨካከነውን ደግሞ እንድትተዛዘን አድርጎታል። እንዲሁም ደግሞ እንድተባበርና እና ችግር የተለያይነ ያለው ማለትን አውቆ ችግሩን እንዲቀርፍ አድርጎታል። ትምህርት ሰቶታል። በዚህም ትምህርት አማካኝነት ብዙ ወገኖች ተረድተዋል የሚል ሀሳብ አለኝ። ይህ ነገር ግን የዚች ወር ተግባር ብቻ ሆኖ መቅረት እንደሌለበት፣ ሙስሊም አማኞች ሁልጊዜም ቢሆን ሁልጊዜም ቢሆን ነቢያችን አለህ ሰላቱ ወሰላም ያስተማሩት ሁልጊዜም ሙስሊም ሩህ ሩህ መሆን እንዳለበት አዛኝ መሆን እንዳለበት የሆነ እንስሳ ተጠምቶ የሆነች በዘመኗ ወይንም በጊዜዋ በጣም ህዝብን የምታበላሽ በጣም ብልግና ተግባር የምትተገብር የነበረች ሴት እሷም ጠምቷት ነበርና ውሃ ጠጥታ ስታበቃ፣ እንሰሳው ውሻ ነው ይባላል። ተጠምቶ እርጥቡን አፈር ሲል አይታ በጫማዋ ውሃ ቀጥታ ስታበቃ አጠጣች። ያን ስንት ዓመት ህዝብን ስታታለልና እንዲሁም ስታባልግ የነበረችውን ሴት ያንን ውሻ አዝና በማጠጣቷ አላህ ወንጀሏን ማራት ገነትም አስገባት ብለው ነቢዩ ዐለይሂ ሰላቱ ወሰላም ተናግረዋል። ስለዚህ ማንኛውም ሰው ላይ እዝነት ከሰዎች ላይ አይነሳም፣ እነዚያን ሰዎች የተጠሉ ቢያደርጋቸው እንጂ እዝነት ማንኛውም ሰው ላይ አይኖርም፣ ሰዎችን ተወዳጅና እንደዚሁም ክብር ያጎናጸፋቸው ቢሆን እንጂ ብለው ትምህርት ሰጥተዋል። ይሄንን ትምህርት የዘላለም ተግባራችን የእለት ተእለት እንቅስቃሴያችንን ልናደርገውና ለማንኛውም ሰው አዛኞች እንድንሆን እንድንረዳ አቅመ ደካሞች ይኖራሉ፣ እንዲሁም ደግሞ ሙልጫዱ ድሃዎች ይኖራሉ፣ የተሳሪ ወገኖች ይኖራሉ፣ በሽተኞች ይኖራሉ። እነዚህ እነዚህ ሁሉ እኛ ጤናማ ሆነን እየተንቀሳቀስን እየበላን እየጠጣን እየለበስን ለእነሱ የማናዝን ከሆነ እነሱን የማንረዳ ከሆነ ፈጣሪያችንም አምላካችንም ሊረዳን ስለማይችል ስለማያዝንልን የማያዝን አይታዘንለትም ስለተባል አዛኞችን አዛኝ የሆነው አምላክ ያዝንላቸዋል የሚለውን ስለተማር ይህን ትምህርት በተግባር ላይ ልናውለው ይገባል። እርስ በርሳችን ልንተዛዘን፣ ለወገኖቻችን ልናዝን፣ ወገኖቻችንን ልንረዳ ይገባል። በዚህ በተከበረ ወር እንሰራው የነበረውን የአምልኮ ተግባር ከእዝነት ጀምሮ ከመዋደድ ጀምሮ ከመረዳዳት ጀምሮ ስንተገብረው የነበረውን እስከ ዓመቱ ድረስ ቀጣይ አድርገን እንድንይዘው ለሁሉ ሙስሊም የማስተላልፈው አደራዬ ነው። እንደገና ደግሞ ሙስሊሙ ብቻ ሳይሆን ሰው ሰው በመሆኑ መከበር ስላለበት፣ ሊታዘንለት ስለሚገባ ሁሉም የመተዛዘንን የመረዳዳትን ባህል እያጠነከረ እያጎለበተ መሄድ እንዳለበት። ለሁሉም ህብረተሰብ መልእክቴን አስተላልፋለሁኝ። እንደዛ ከሆን ከማንኛውም አደጋ ነጻ ልንወጣና እንደዚሁም ጥሩ የተባሉ እድሎችን ፈጣሪያችን ሊገጥመን ይችላል የሚል ሀሳብ አለኝ ማለት ነው። ሼህ አሊ ገርባ እጅግ በጣም አድርጌ አመሰግናለሁኝ። ለምክሮ ሁሉ መልካም በዓል እንዲሆንሎት ትመኛለሁኝ። ለእርስዎም ለቤተሰቦም ኢድ ሙባረክ በድጋሚ <أكد> <أكثر في> <الناس> السلام عليكم، السلام عليكم، تقبل الله، منا ومنكم. السلام عليكم، السلام عليكم، تقبل الله، منا ومنكم. الحمد لله، و يدو، يا مدرسة يا مواددو.

ለይዱ ሰላት ተከበረ፣ ሙስሊም ወጥቶናኩ በአንድ ላይ ሆኖ ተከበረ፣ ፍቅሩን አጽንቶ ሚሊዮን ቢሊዮን ሙስሊሞች በዓለም ላይ ያሉ በኢርጣ ደስተው ባአድቀን ዋሉ የእስልምና ኒዕማ አያልቅም ተቆጥሮ بقار <ترجمة> اسكستن الله يدن فطرو الله يدن فطرو ورود تقبل الله عند سيا فطر بالبوم يكون اديت دسيله تكبر الله في <applause> عيد الفطر منا زكاة الفطر تكبر الله, الله سطر من بدست የመሐመድ አወልን ነሽድ ነበር ያሰማናችሁ። አሁን ደግሞ ወደ ሲያትል እናመራለን። ሰለሞን ወደ ሲያትል ዋሽንግተንም ደውሎ ኡስታዝ መሐመድን አነጋግሯል። ኡስታዝ መሐመድ እንኳን አደረሶት ለኢዳል ፍጥር ዒድ ሙባረክ። በአሜሪካ ድምፅ ራዲዮ ጣቢያ ባልደረቦችና በአድማጮቻችን ስም እንዲሁም ለእናንተ እንደዚሁም ደግሞ ለሁሉም ለመላው ለመእመናኖች ለሙስሊም ተከታዮች እንኳን አደረሳቸው፣ ለኢትዮጵያውያኖች ሙስሊሞች እንዲሁም እኛን ለሚመስሉ ወንድሞችና እህቶቻችን እንኳን ለዚህ የተባረከ ጊዜ አደረሳችሁ፣ ላለሁ አመሰግናለሁኝ። ኡስታዝ መሐመድ እንዴት ነበር ለመሆኑ የዘንድሮ ረመዳን? ረመዳን ዘንድሮ በጣም በእርግጥ ደስ የሚል ነው። በእኛ አካባቢ ያው ፍጥራ ይደረጋል። ፍጥራ ማለት ያው ቅዳሜና ሁድ በይበልጥ ቅዳሜ ቅዳሜ ተሰብስበው ሕዝቡ አንድ ላይ ያፈጥራል እና በዚህ አይነት መንገድ ነው የምናሳልፈው። ያው እንደምታውቀው ረመዳን ማለት ቻሪቲ የሚወጣበት በጓድራጎት የሚሰጥበት የዘካ ጊዜ ማለት ነው። አዎ ዘካ ተልፍጥርም ዘካም እንደዚሁ ደግሞ የጽሞ አለብ ሰው ጋር አብረቁጭ ብለ ታፈጥራለህ እንደዛ ያንን ነገር የሚደረግበት ጊዜ ነው እና በጣም ደስ የሚል ነው ያለፍነው። ያው እንግዲህ በሀገራችን ያለው ችግር ነው እንጂ መቼም ደህና ነን፣ በጣም በጥሩ ሁኔታ ነው ያሳለፍነው። ኢዱም ደግሞ ያው በዚህ አካባቢ ያሉ የኢትዮጵያ ሙስሊሞች ኮሚኒቲ እንዲሁም ሌሎቹም ሆነን በአንድ ስታክ ፓርክ ላይ ጸሎቱን ስነ ስርዓት ይካሄዳል የሚካሄደውም ብዙ ጊዜ በስታክ መስጊድ ባለው አንድ ኢጅፕታዊ እሱ ነው የሚያካሄደው። ከተለያዩ መስጊዶች ይምጣ እንጂ እሱ ነው ብዙ ጊዜ ሰለሞኔውን የሚያካሄደው፣ ግብፃዊው ኢማም ናቸው። አዎ፣ ኢማም ነው፣ የስታክ መስጊድ ኢማም ነው። እንግዲህ ኢትዮጵያውያን ሙስሊሞች ብቻ ሳትሆኑ በከተማው የምትኖሩ ሙስሊሞች ሁሉ ናቸው የምትሰባሰቡት ማለት ነው? አዎ፣ ኢትዮጵያውያን ሙስሊሞች ብቻ አይደለንም፣ ሌላው ሁሉም አንድ ላይ ተሰብስበን ነው። ግን ያው አሁንም ልህ ሰውዬ ፍጥረታዊ ነው እሱ ነው ብዙውን ጊዜ እንትንን የሚሰጠው፣ የሚመሩት ስርዓተ ጸሎቱን ማለት ነው። ኡስታዝ ሞሐመድ፣ በዚህ ጊዜ በተለይ አሁን ባለንበት ዘመን የዓለማችን ሁኔታ የሰላሟ ሁኔታ ብዙ ጊዜ ከእስልምና ጋር እየተያያዘ እንሰማለን፣ ከሙስሊሞች ጋር ሲያያዝ እንሰማለን። ለመሆኑ እርስዎ እንደ አንድ ሙስሊም ምን የሚሰጠ ትርጉም ምን የሚሰማውት ነገር አለ? በእርግጥ እንደምታውቀው በአሁኑ ጊዜ በሙስሊሙ ላይ ነው ታርጌቱ። የማን ታርጌት ማለት ሆነው፣ ይቅርታ፣ የማን ኢላማ ማለት ሆነው። ይህ እንግዲህ ኢላማው ራሱ እንደምታውቀው ሻአ የሚባል ሙስሊም አለ፣ እንደዚሁ ሱኒ አለ፣ ሱፊ አለ። እና ይሄ በርስ በርስ የመጣው ችግር በእኛው ላይ መልሶ ታርጌቱ ሆኗል። እኛው ላይ ይሄ የሚባለው ነገር ሁሉ የመጀመሪያው ኢላማ ሙስሊሙ ራሱ ነው። ባይኖት፣ አዎ ራሱ ነው፣ ሙስሊሙ ነው ሙስሊሙ ነው ያመጣው። በራሱ ሙስሊሙ ያመጣው እርስ በርስ ሙስሊሙና ሙስሊሙ ልበልህ። በእርግጥም ትክክለኛ ሙስሊም ባይሆኑ ሙስሊሙና ሙስሊሙ ሲፋኮት፣ በዓለምም ደረጃ አለው። የሙስሊሙ የእርስ በርስ ችግር ለሌላው ተመቸው። የራሳችን ችግር በራሳችን ያመጣ ነው ችግር ነው እዚህ ደረጃ ላይ ሊያደርሰን የቻለው በአለም ኡስታዝ መሐመድ የሚያስተላልፉት በአሉ እንዴት መከበር እንዳለበት ሰሞናቱም እንዴት መሆን እንዳለባቸው ለሙስሊሙ ምእመን የሚያስተላልፉት መልእክት ካለ ለሙስሊሙ ህብረተሰብ የማስተላልፈው በመጀመሪያ እንኳን ለዚህ ለታላቁ ዒድ ደልፈጠር እንኳን አደረሳቸው እላለሁኝ በመቀጠል እንግዲህ ዒድ ማለት አብረህ የምትበላበት አብረህ የምትጠጣበት የምትደሰትበት ጊዜ ስለሆነ በአንድ ላይ ተሰብስበን ጎረቤት ሳይቀር ጎረቤቶችህን ሳትቀር ክርስቲያንም ሆነ ሙስሊም ጎረቤት ሳይቀር፣ በተለይ ጎረቤቶች ይሰርተህ ምግብ ያንን ምግብ አብረህ የምትበላበት ጊዜ ነው። ይህ መደረግ አለበት ነው እና ሌላው ላስተላልፈው የምፈልገው ለኢትዮጵያ ሙስሊሞች እንኳን በሰላም ለዚህ በዓል አደረሳችሁ እላለሁኝ። በጣም አመሰግናሃለሁኝ። በጣም እግዜር ይስጥልኝ። እንኳን አደረሱት እርሶንም ከነ ቤተሰቦ። ኢድ ሙባረክ ኡስታዝ ሙሐመድ አመሰግናሃለሁኝ። ለአንተም እንደዚሁ አሚን። ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው ሰሎሞን ከጽዮን ግርማ ጋር ያዘጋጀውን ልዩ የኢድ መሰናዶ ነው የምትከታተሉት አድማጮች ቀደም ሲል እንደገለጽኩት ትናት ማታ በሰሜን ምዕራብ ዋሽንግተን ዲሲ 13ተኛውና ፒበዲ በሚባል አካባቢ በሚገኝ የመኖሪያ ህንፃ ላይ የደረሰ ቃጠሎ አያሌ ሰዎች ሞቱ ተብሎ እንደተናፈሰው ወሬ ሳይሆን ብዙ ጉዳት ከማድረሱ በፊት በቁጥጥር ስር ውሏል። እንዳልኩት ሶሎሞን አባተ እየተከታተለው ነው። ሶሎሞን ኢድ ሙባረክ። በነገራችን ላይ ኢድ ሙባረክ ለአንተም፣ እንዲሁም ለመላ ሙስሊም እመናን በጠቅላላው እና አሁን እንደተናገርከው አዲሱ ዋናው ትልቁ ዜና አሁን ምንም ጉዳት አልደረሰም ቤተሰቦች በያላችሁበት ቦታ ተረጋጉ ከዓለም ዙሪያ ከኢትዮጵያም ከየትም ቦታ ብዙ ሰዎች እየደወሉ እየጠየቁን ነው እየተረበሹብን ነው እያሉ ነግረውናል። ዶክተር ሂራን ሰረቀ ብርሃን በዲሲ መንግሥት የአፍሪካዊ ጉዳዮች ኃላፊ ናቸው አሁን እዛ እዛ ጉዳት የደረሰበት አካባቢና ተረጆቹም ያሉበት አካባቢ ነው ያሉት አሁን አነጋግሬያቸው ነበር ወደዚህ ስቱዲዮ ከመግባቴ በፊት የሚሉትን እንስማ የደረሰበት ቦታ ፒቦዲ የሚባል መንገድ አስራ ሶስተኛ ና ዲሲ ኖርት ወስት ውስጥ አንድ ህንጻ የመኖሪያ ህንጻ አፓርትመንት ህንጻ ነው። አስራ ሶስት ስልሳ ፒቦዲ የሚባል አድራሻ ያለው ነው። አስራ ሶስተኛው መንገድና ፒቦዲ መገናኛ ላይ ፒቦዲ ላይ መገናኛው ላይ ያለ ህንጻ ነው። ስንት ፎቅ ነው ያለው ህንጻው? ምናልባት ወደ አራት ወይ አምስት። እሺ እሺ አሁን እርስዎ የት ነው ያሉት በነገራችን ላይ አሁን ያለሁት ኤምሪ ሬክሬሽን ሴንተር የሚባል የተጎዱት ቤተሰቦች ለማደር እንዲሄዱ የተደረገበት ቦታ ነው ለአንድ ለሁለት ቀን መጠለያ ነገር ማለት ነው መጠለያ ነው አዎ ሸልተር ነው ስንት ሰው ነው እዛ ዶክተር ሄራን የሚኖረው በአጠቃላይ በዛ ህንጻ ላይ ቤተሰቦች ወደ መቶ ሀምሳ አምስት ብለውናል ትላንትና ከዚህ ውስጥ ኢትዮጵያውያን ኤርትራውያን አሉ አሉ አፍሪካውያንም እሺ ሌሎችም የአፍሪካ ሀገሮች ሰዎች እሺ ስንት ይሆናሉ እንደገባኝ ከሆነ ወደ አምስት እስከ ሰባት ቤተሰቦች ናቸው። ቤተሰብ ማለት አፓርትመንት ይዘው ያሉ አሁን ኢትዮጵያውያን ማለት ናቸው። አዎ ኢትዮጵያውያን። አሁን እዚህ በዋልኩበት ናይጄሪያዊ እና ካሜሩናዊ ቤተሰቦም አግኝቻለሁኝ። ለመሆኑ የደረሰ ጉዳት አለ? በሰው ላይ በሰው ሕይወት ምንም አደጋ አልደረሰም። በሚገርም ሁኔታ በሙሉ መውጣት ችለዋል። በአካልስ ላይ የደረሰ ጉዳት አለ? የቆሰለ ሰው? በአካልም ምንም ጉዳት የለም። ያው የአፓርትመንቱ ውስጥ ያለው እቃና የንብረት ጉዳት ነው አብዛኛው። ምን ያህል እንደው በግምት ይታወቃል? የደረሰው የንብረት ጉዳት ገና ነው። ዶክተር ሄራን ሰረቀ ብርሃን በዲሲ መንግስት የአፍሪካዊ ጉዳዮች ኃላፊ፣ በጣም አመሰግናለሁኝ ለሰጡኝ ማብራሪያ። በጣም እግዚአብሔር ይስጥልኝ። እናንተም ስላስተላለፋችሁ ከኢትዮጵያ ብዙ ጥሪ ደርሷችኋል ቤተሰቦቹ እና ትንሽ የሚያረጋጋ ነገር መስማታቸው ጥሩ ነው። በእናንተ በኩል እግዚአብሔር ይስጥልን። ተጨማሪ መረጃ ዌብሳይታችንና ፌስቡክ ገጻችን ላይ ይገኛል። አዲሱ ከዛ በተጨማሪ የዲሲ ከንቲባ ሜሪል ባውዘር ትናንትና አደጋው እንደ ደረሰ እዛ ነበሩ፣ ሁሉንም ተከታትለው አይተዋል። በተለይ በተለይ የመኖሪያ ፍቃድ የወረቀት ችግር ያለባቸው ሰዎች አንዳች ስጋት እንዳይገባቸው ከንቲባዋ አሳስበዋል። ችግራቸውን ሁሉ ለመንግስት እንዲያሳውቁ ያለባቸውን ሁኔታም ጠይቀዋል። እርዳታ የሚፈልጉም ከሆነ እርዳታ የኢሚግሬሽን ጉዳያቸው ግምት ውስጥ ሳይገባ እንደሚሰጣቸው ነግረዋቸዋል። ብዙዎቹ ቤተሰቦች ለአንድ ወር ለሚሆን ጊዜ ያህል እንደነገሩኝ ከሆነ ወደ ሆቴሎች ጊዜው፣ ይቅርታ እርግጠኛ አይደለሁም። በጣም ግን ወደ ሆቴሎች ሄደው ከዛ መጠለያ በሆቴሎች እንዲያርፉ እየተደረገ ነው እንደነገሩኝ ከሆነ። ተጨማሪ መረጃ እየተከታተልን እንዘግባለን። ዌብሳይታችንና ፌስቡክ ገጻችንም ላይ ይገኛል። ነገም እናቀርባለን እንደ ሁኔታው። ትልቁ ዜና በህይወት ላይ የደረሰ ምንም ጉዳት የለም። በተወራወሬና ስራ አድማጮች ተረጋጉ። Ya Amerika Dem's Radio Tabiano, Salamun wa dan nanti zikirmu dalam lepas itu. የኢስሓን ዓብዱላሂ ዒድ ሙባረክ ናሽድ ነው የምታዳምጡት። እዚሁ በአገር ቤት ድም የሆናችሁ ከወለድከ ዘመድም የራቃችሁ ባለም ዙሪያ ሁሉ ያላችሁ እንኳን ለኢት በዓል አደረሳችሁ። ጥያቄዎቻችንን ከዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ወይም በእጅ ስልኮቻችሁ ቪኦኤ ዶት ሆርን ዶት ሞቢ ላይ ማዳመጥ ትችላላችሁ። በፌስቡክና በትዊተር አት ቪኦኤ አማሪክ ብላችሁ ተከተሉን። ተነጋገሩ ከዚህ በሳምንት ሰባት ቀን ከምሽቱ ሦስት ሰዓት እስከ አራት ሰዓት በአጭር ሞገድ በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ ከሰኞ እስከ ዓርብ በየእለቱ የምናስተላልፍላችሁን ጋቢና ስርጭት እንድታዳምጡ እንጋብዛለን። እንዲሁም ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በመካከለኛ ሞገድ አራት 431 ኪሎ ሀርትስ ላይ ማለት ጽዮን ግርማና ሶሎሞን አባትን እንኳን ለኢድ አል ፈጥር አደረሳችሁ። ኢድ ሙባረክ። ሙስሊም ሙስሊማቶች በሙሎ ሰላም አለይኩም። ከአሜሪካ ድምፅ እየተዘጋጀ የሚቀርብላችሁ የጋቢና ቪኦኤ ዝግጅት በአዲስ ሰዓት በአዲስ ስቱዲዮ ለእናንተ ይደርሳል። ከሰኞ እስከ አርብ ከምሽቱ ሁለት ሰዓት እስከ ሁለት ሰዓት ተኩል በዋሽንግተን ሰዓት አንድ ፒኤም በቀጥታ በናይል ሳትና በአጭር ሞገድ 19ና 25 ሜትር ባንድ በ12,000፣ በ110 እና በ15,580 ኪሎ ኸርስ ታገኙናላችሁ። አስታውሱ ከምሽቱ 2 ሰዓት እስከ 2 ሰዓት ተኩል በፌስቡክ ላይቭም ጭምር አት ቪኦኤ አምሃሪክ ዝግጅታችን። ካለፋችሁ በድጋሚ በሳተላይት ከምሽቱ 12 ሰዓት እስከ 12 ሰዓት ተኩል፣ እንዲሁም ከአንድ ሰዓት እስከ አንድ ሰዓት ተኩል ታገኙናላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ኑ አብረን ከአድማስ እንሻገር። የሳውዲ አረቢያ የምህረት አዋጅ ተስፋና ስጋት። ሳውዲ አረቢያ ውስጥ ያለ ፈቃድ የሚኖሩ ያለ እንግልት እንዲወጡ ሀገሪቱ የሰጠችው የጊዜ ገደብ ዛሬ ወይም ነገ ይጠናቀቃል። ሁኔታውን ከስፍራው ሲዘግቡ የቆዩ ሁለት ጋዜጠኞች ከማስታወሻ ደብተራቸው እየገለጡ የዓይንማኝነት ማኝነት የሆኑበትን ውሎ ያስረዱናል። ስለ ሽሽብሩ የዶቼቨለ የሪያድ ዘጋቢ ነው። በየምዝገባ ጣቢያዎቹ እየተገኘ የሚያየውን በምስልም ጭምር እያስቀመጠ ዘገባውን ያሰማናል። የቀድሞው የዶቼቨለ የጅዳ ዘጋቢ አሁን ደግሞ በማኅበራዊ ሚዲያ ዘገባዎቹን የሚያቀርበው ነብዩ ሲራክም ሌላው እንግዳችን ነው በሪያድና በጅዳ ያለውን ሁኔታ እንዲነግሩን ጽዮን ግርማ ሁለቱንም ጋብዛለች። ሁለታችሁንም በጣም አመሰግናለው። ስለሺ ሽብሩ ሪያድ፣ ነቢዩ ሲራክ ደግሞ ከጅዳ ነው። ሁለታችሁም ጋዜጠኛ ናችሁ። ሁለታችሁም እዛ ያለውን ሁኔታ በቅርብ በጣም በቅርብ ሆናችሁ የምትከታተሉ ናችሁና እስቲ አሁን ያለውን በአሁን ሰዓት ያለውን ሁኔታ ለአድማጮቻችን ግልጽ ለማድረግ ይጠቅማልና እስካሁን ባለው ጊዜ ውስጥ ከሪያድ ምን ያህል የሚሆኑት ኢትዮጵያውያን ለቀው ሄዱ? ከስለ ሺል ጀምር ሪያድ አካባቢ የነበረው አዲስ ምዝገባ በጣም ቀዝቅዞ ወርዶ ነበረ። ያለው እንቅስቃሴ ትኬት የሚቆርጡ ሰዎች ናቸው የነበሩት። ትኬቱም ቢሆን ከሰላሳ በኋላ ነው ያለው። ከሰላሳ ወዲህ ምንም አይነት ፍላይት የለም፣ ወንበር ቦታ የለም። ስለዚህ ሰው ብሩን ይዞ መሄድ እየፈለገ ቢያንስ መሄድ የሚፈልጉት ማለት ነው። መሄድ አንፈልግም ብለው የቆረጡት እንዳሉ ሆነው መሄድ የሚፈልጉት ግን የአየር ትኬት ያላገኙበት ሁኔታ ነው ያለው ትልቁ ቻሌንጅ፣ ወይ አጣብቂኝ የሚሆነውን ቀኑ ካለፈው በኋላ የአየር ትኬትም ሆነ የጉዞ ሰነዳቸውን አሟልተው ትራንስፖርት ያጡት ምን ይሆናሉ የሚለው ይመስለኛል ትልቁ ጥያቄ። ነብዩ ወደ አንተ ልምጣና ጅዳስ ያለ ሁኔታ ምን ይመስላል? በጅዳ አካባቢ ከሶስት ቀን አራት ቀን በፊት ጀምሮ በተለይ ከፍተኛ ችግር ይታይባቸዋል ወደሚባሉትኝ ወደዚህ ወደ አሻራ መስጫው ቦታ ወደ ሽሜሲ አካባቢ ለመሄድ ሞክር ያለው እዚያ ሌልት ሌሊት ላይ እጅግ በጣም ከፍተኛ የሆነ ቁጥር ያላቸው ሰዎች ለመመዝገብ እየሄዱ በጣም እየተንገላቱ ሳይሳካላቸው እየቀሩ አሉ። አንዳንዶች ተሰላጅተው ሁሉ የተዉታሉ። በቃ ቢቀርም ይሻላል እያሉ ሁለት ሶስት ቀን በኋላ እዛው ውለው አድረው የተመለሱ ሰዎች ሁሉ አቃለሁ። የድምጽ መረጃዎች ሁሉ አሉ። እና በአሻራ መስጫው ላይ ሌት ሌሊት ነው የሚያሰጡተኛ። አሻራ እጅግ በጣም ችግር ላይ ነው ያለው። አሁንም ዛሬም፣ ራሱ የመጨረሻ ቀን አሻራ መስጫ የመጨረሻ ቀን ነው ተብሏል። ዛሬም እዛው ምዝገባ እየተደረገ እንደነበር ሰምቻለሁ። እና ትንሽ ነገሮች ጥሩ አይደለም ያሉት። በተለይ ደግሞ በኢትዮጵያን አየር መንገድ ቲኬት የቆረጡ ኢትዮጵያውያን ባለፉት አራት ቀናት በየቀኑ አምሳ ሰው አስር ሰው ሀያ ሰው አስራ ስድስት ሰው እየሆነ ከቲኬት ቆርጦ ኮንፈርምድ የሆነ ቲኬት የገዛ ሰው ከቲኬቱን ይዞ ወደ አየር መንገድ ለመሳፈር ሲሄድ ሁሉ የተሄድ የቀረበት ሁኔታ ያለው በተለይ ዛሬ እዚ አካባቢ እጅ የነበረ ወደ ሀጅ ተርሚናል የሚባለው አካባቢ እጅ የነበረ እጅግ በጣም ከፍተኛ የሆነ ቁጥር ያለው ሰው በተለይም ደግሞ ከሚቀጥሉት ሶስት አራት ቀናት ቀጠሮ ያለው ሰው ሳይቀር እየሄደ እዛው ሻንጣውን ይዞ የተቀመጠበት አጋጣሚ ነው ያየሁትኝ እና በጣም በጣም ያሳዝናል። እጅግ በጣም አዝኛ የተመለስኩትኝ ስለ ሺ የምታቀርባቸውን ዘገባዎች እየተከታተልኩ ነበር ከስፍራው እና ባለፈው ዘገባ የምዝገባ ጣቢያዎቹ ላይ ተገኝተህ የምዝገባ ጣቢያዎቹ እዛ ያሉ ኢትዮጵያውያን ቅሬታ ሲያሰሙ ስትዘግብ ነበር እና እስቲ ሂደቱን ንገረን። እንደዛ የተፈጠረው በምን ምክንያት ነው? የኢትዮጵያ መንግስት ዘጠና ቀናቱ እንደተጀመረ ጀምሮ ማስታወቂያ ሲናገር ነበር እንዲመዘገቡና ከሀገር እንዲወጡና እዛ ጋር የደረሰው እንዴት ነው? አብዛኛው ሰው ከመጀመሪያው ጀምሮ አልወጣም። ተስፋ ማጣትና ተስፋ ማድረግ ብዬ የምገልጸው ነገር አለ። እኔ በዚህ ሀገር ተስፋ የሚያደርጉ ብዙ ኢትዮጵያውያን ዜጎች አሉ ህገ ወጦች ነገ የምህረት አዋጅ ይወጣል የሚል ተስፋ፣ ረመዳን መጣና ሌላ አዲስ ነገር ይመጣል የሚል ተስፋ። ይሄ ተስፋ ማድረግ ነው። ለዛ ደግሞ በኢትዮጵያ ባለው ሁኔታ የወጡበት ነገር ስላልተመለሰ ስላልተስተካከለ ተስፋ ያለ ማድረግ ወይም ተስፋ የመቁረጥ ሁኔታ አለ። ይሄ ሆኖ አብዛኞቹ ሰዎች ወደ መጨረሻ አካባቢ ሰላሳ ቀን ከቀረው ወይም አስራ አምስት ቀን ከቀረው በኋላ ነው የመጡት። ያኔ ደግሞ እጥረት ተፈጠረ ማአት ነገር የሚያስተናግድ ሰው እጥረት ተፈጠረ የትኬት እጥረት ተፈጠረ አየር መንገድ ከዛ በኋላ ነው ህንዶችን ጨምሮ ለሌሎች ትኬት ኦፊሶች የሰጠው ይሄን ነገር እሚያስተናግዱ ማለት ነው በዛን ወቅት የነበረ ሁኔታ የነበሩ አስተናጋጆች ከተስተናጋጁ እጅግ በጣም ያነሱ ስለነበሩ እርስ በርስ መገፋፋት በዚህ ላይ ሙቀት ነው አርባ አንድ አርባ ሁለት ዲግሪ ሴንቲግሬድ ጠራራ ፀሐይ በሆነበት ህፃን ልጅ ይዘው ነፍሰ ጡር ሆነው እዛ ቦታ ላይ መቆም በጣም የሚያማርር ነገር ነው። እና እነዚህ ሰዎች ወደ የባሳቸው ናቸው። ስለዚህ በትንሹም በትልቁም ይበሳጫሉ። ትንሿ ነገር ሴንሴቲቭ ሆነዋል፣ ስስ ሆነዋል እንትናቸው እና በዛ የተነሳ የተፈጠረ ነገር ነው እና በኋላ ላይ ያውም ደግሞ ይሄ ተለይቶ ወንዶች እና ጎረምሶቹ ሌላ ቦታ ሴቶች ሌላ ቦታ በሚሰናገዱበት ሁኔታ ነው እንደዚ አይነት ነገር ተፈጥሮ የነበረው። በፊትማ አንድ ላይ በነበሩበት ሁኔታ ለሶስት ለአራት ቀናት ተስተጓጉሎ ነበረ። ወጣቶች መጥተው አዳራሽ ውስጥ እያበጠብጡ ምን እያሉ አገልግሎት ሰርቪስ መስጠት የቆመበት ሁኔታ ነበረ። ከዛ በኋላ አስተካክለው ከለዩትም በኋላ ጥረቶቹ እንዳሉ ሆነው ያየሻቸው ነገሮች የተከሰቱት በዚህ የተነሳ ነው ሲሆን፣ አሁን እንደተረዳሁት ሰማኒያ ሺህ ያህል ለመሄድ የተመዘገቡ ናቸው የሚል ቁጥር እንዳለ ነው። አጠቃላይ ወደ አራት መቶ ሺህ የሚደርስ ወይም ወደ ግማሽ ሚሊየን የሚጠጋ ህገ ወጥ የሆነ ስደተኛ በዛ ሀገር እንደሚገኝ ና በፍላጎታቸው ተመዝግበው እንዲሄዱ ጥሪ የተደረገ አለ። ከዛ ውጭ ደግሞ እስር ቤት ያሉ እንዳሉ በጣም በተደጋጋሚ እኛም ስንዘግብ ቆይተናል። ና የእነሱስ እስር ቤት ያሉትስ እጣ ክፍል ምንድን ነው የሚሆነው? የትስ አካባቢ ነው ያሉት እስር ቤቶቹ? እንግዲህ ሳውዲ አረቢያ ሲባል አሁን እናንተ ከሪያድ ና ከጅዳ ነው ያላችሁትና የተትስ እስር ቤት ነው ያሉት? ስለ እሱስ መረጃ አላችሁ ሆይ? ስለ ሺ እንደው በዚህ በጀመርክበት ቀጥል እና ወደ ነብዩ ይመጣል። ከእኔ ይልቅ ነብዩ ብዙ ብዙ ኢንፎርሜሽን ያለው ይመስለኛል። እስር ቤት ላይ ግን፣ ለእኔም ከእስር ቤት ጭምር ስልኮቻችን እዛ ገብተዋል፣ የሚደውሉልኝ ብዙ ሰዎች አሉ። አብዛኛው ጂዛን አካባቢ ነው ትላልቅ እስር ቤቶች ያሉት። አሁን አሁን ባለው ሁኔታ ስለ እስረኞቹ ማውራት በፍጹም የሚቻልበት ነገር አደለም። አሁን የኢትዮጵያ መንግስት ሚዲያውም ሁሉም እነዚህ ህገወጥ ተብለው እንዲባረሩ ቀን የተቆረጠላቸው ዜጎቻችን ላይ ነው ሁሉም ነገር ትክረቱ። የእስር ቤቱማ እስር ቤት አላቸው ተመዝግበው፣ ሴክቶርድ በሆነ ሁኔታ በአጥር ግንብ ውስጥ እየተከመቱት ናቸው። እነሱን ከዚህ በኋላ የሚታዩ ናቸው። አሁን እጃችን ላይ ያለውን እነዚህን ነገሮች እነዚህን ሰዎች ቢያንስ መውጣት የሚፈልጉትን የተለያዩ አማራጮች ይነሱ ነበር። የኢትዮጵያ መንግስት የሚያነሰው በመርከብ በጂዛን በኩል በጅቡቲ በኩል አድርገን እናወጣለን፣ በሱዳን በኩል እናወጣለን አይነት ነገር፣ እሱም ያልተቻለበት ሁኔታ ነው ያለው። ነብዩ እንግዲህ እዚህ ላይ የምትለው ነገር አለ ስለሺ እንዳለው አንተ እከታተላለሁ አንተም ከእስር ቤት ያሉ ሰዎችን በተደጋጋሚ ስታነጋገር እከታተላለሁና እዚህ ላይ የምትለው ነገር ካለ ሴሲዮን በጣም በርካታ ሳውዲ ከተሞችን የመጎብኘት የማየት እድል አጋጥመኛል። እና በየሁለት ሳምንቱ የተለያዩ ሀገሮች እሄዳለሁ፣ በስራ ጉዳይ፣ በኩባንያ ስራ ጉዳይ እና በርካታ መረጃዎችን አገኛለሁ። በአካል የምማገኛቸው አሉ። የእስር ቤት ያሉትን ቁጥር እኔ በጣም በአስር ሺዎች የሚቆጠሩ ናቸው ብዛት አላቸው። ስለ እነሱ አሁን ወንድሜ ሰለሽ እንዳለ መነጋገር አንችልም። በጣም ከባድ ነው። ስለ እነሱ ህግ እንጥሰዋልኝ በህግ የተያዙ ናቸው። እነሱ ጉዳይ በሌላ መንገድ የሚታይ ይመስለኛል። በአሁኑ ሰዓት እነሱን ትተን በየሆስፒታል ያሉትን በጣም አቅመደከማዎች በመኪና ግጭ ሲመጡ በሚደርስባቸው በጥይት ተመተው ቆስለው እግራቸውን፣ እጃቸውን፣ ዓይናቸውን ያጡ በርካታ ዜጎች ሌላው ቀርቶ መብታችን የሚያስከብርልን ካሳ የምናገኝበትን ወደ ሀገር የሚልክልን የምንላክበትን መንገድ ይፈለግልን ብለው ደክሟቸው አንድ ጊዜ ከዓመት ከሁለት ሶስት ዓመት በአልጋ ላይ ወድቀው አንድን የመንግስት ተወካይ ሳያቸው ከርመው ወደ ሀገራችን እንግባ እያሉ የጩሁቱን እኮ ማየት አልተቻለ። አሁን እስር ቤት በህገ ከለላ ያለውትን ሁሉን ተዋቸው። አንዲት ሁሌ በቅርብ የማነሳትና ሁሌ የምታሳዝና ልጅ ሰሚራን ጉዳይ ማንሳት ትችላለች። ሰሚራ ከዚህ ከጀዳ አምስት መቶ ስድስት መቶ ኪሎ ሜትር ነው ያለች። በየጊዜው የኢትዮጵያ መንግስት የኤምባሲ ተወካዮች፣ የቆንስል ተወካዮች ይሄዳሉ እዛ አካባቢ። በተደጋጋሚ የቪዲዮ ድምጿን ሁሉ እባካችሁ ድረሱልኝ፣ ወደ ሀገሬ ልግባ ትላለች። እቺ ልጅ በአሁኑ ሰዓት እኳ እንድትገባ አልተጠየቀም። ሌላው ቀርቶ ሶስት ወር እንኳን ባለው በተሰጠው ሶስት ወር ጊዜ ውስጥ እንኳን ሰውን በጣም እንዳለ ሰው አገሩን አልፈልግም ብሎ ስደቱ ይሻለኛል፣ የመጣ ይምጣ ሬሳ ረግጬ ነው የመጣሁት፣ የመጣውን ይመጣል እንጂ በችግር እጄ ከችግር አረንቋ ውስጥ እንደገና አልገባም፣ የሚሰጠው ተስፋ ሁሉ የማይጭበጥ ነው እያለ ወደ መጨረሻ ሰዓት ላይ ችግሩ ትንሽ እየጠበቀ ሲሄድ ገንፍሎ እንደሚመጣ የታወቀ ነው። ምክንያቱም ስለሽም ባለፈው አይቶታል። ሴም ቲንግ አንድ አይነት ነገር ነው የተፈጠረው። በመጀመሪያ ላይ ውጡ ተብሎ መጨረሻ ላይ ነው ሰው ገንፍሎ የወጣው። ይሄን ነገር ከግምት ውስጥ በማስገባት ዝግጅት አልተደረገም። ቮለንተርስ በግል ተነሳሽነት እንርዳ የሚሉ ሰዎችን ሊቀርበው በአሁኑ ሰዓት እንኳን በየአየር መንገዱ ያሉ ሰዎች ውሃ ማቀበል እንኳን አልተቻለም። ነገሮቹ የተወሳሰቡ ናቸው ስለ እስር ቤቱ ማሰቡን ትተል። አሁን በህጋዊ መንገድ ሊሄድ ያሉት ሰዎች እነ በቁጥር የገቡት ሰዎች ምንሰድበት መንገድ እየተወሳሰበ ነው የሄደ ነው። ሌላው ምንድነው እዚህ ላይ መጨመር የምንፈልገው የቁጥሩን በሚመለከት ነው። ቁጥሩን በሚመለከት በነገራችን ላይ በህግ በአሁኑ ሰዓት ህገ ወጥ ነው ተብሎ በቆመው የኢትዮጵያ ኮንትራት ሰራተኞች ከአራት መቶ ሺህ እስከ አምስት መቶ ሺህ ሰው በኮንትራት መጧል። ወደዚህ ሀገር እስከ አምስት መቶ ሺህ ሰው በኮንትራት ከመጣ ከአምስት መቶ ሺው ግማሹ ግማሹ ወደ መቶ ሰማንያ ሺህ የሚሆን በላቅ ተደርጎበታል። በላቅ ማለት ከአሰሪዎቻቸው ጠፍተው የተመዘገበባቸው ናቸው። ይህንን በርካታ የሚጠቆ መረጃዎች አሉ። ይህ ትክክል እንደሆነ ይሄ ቁጥር በርካታ ሃምሳ ፐርሰንቱ እንደ ጠፉ ነው የሚነገረው የኮንትራት ሰራተኞቹ እየሰሩ በነበረባቸው በሁለት አመታት ሰላሳ ሺህ የኢትዮጵያውያን ከአሰሪዎቻቸው ጠፍቷል ተብሎ እኮ ተነግሮ ነበር። በአሁኑ ሰዓት እኔ እራሴ የሄድኩኝ ስታዘብ፣ በአብዛኛው ያሉትኝ እየተመዘገቡ ወደ ሀገር ለመግባት የሚፈልጉት ለኮንትራክት ስራ የመጡት ናቸው። በባህር የመጡትኝ በአብዛኛው የመሄድ ፍላጎትም የላቸው። የተወሰኑት ለመሄድ ፈልግ ይሆናልና ቁጥሩ በነገራችን ላይ እስከ አራት መቶ ሺህ ሊደርስ ይችላል። ምክንያቱም በአሁኑ ሰአት ባለፉት ሶስትና አራት ወራት እንኳን ውጡ እየተባለ በእርግጠኝነት ከሀያ ሺህ ሰው በላይ መጧል። በዛም በ ከሁለታችሁም እንደተረዳሁት አሁን በጣም አሳሳቢው መሄድ ፈልገው እንሂድ ያሉትና ይውጡ የተባሉት ዜጎች ጉዳይ ነው የሚል ነው። ምንድን ነው የሚሆነው? የተጨበጠ ነገር አለ ሁለታችሁ ያገኛችሁት መረጃ? ስለ ሺ እየጠበቅን ነው። እስካሁን ድረስ ምንም የኢትዮጵያ መንግስትም ቀኑ ሊራዘም ጥያቄ አቅርቧል አይመስለኝም የኢትዮጵያ ብቻ አይደለም ይሄ ኬዝ የሌሎች ሀገሮችም ነው ኢንዶኔዥያው አፍጋኒስታን ፓኪስታኑ ግብፁ የመኑ የሁሉም ስለሆነ ወደ ሁለት ሚሊየን በላይ ህገወጥ ነው አለ ተብሎ የሚገመተው እዚህ ሀገር እና ሁለት መቶ ወይ ሶስት መቶ ሺህ ለሚሆን ኢትዮጵያዊ ተብሎ ይራዘማል ብሎ መጠበቅ የዋህነት ነው ሌላው ደግሞ ትልቁ ነገር አሁን ያለው የሳኡዲ የመንግስት መዋግር እንደ ድሮ ይሄ በሸሪያ ይሄ በየዋህነት፣ በምህረት ረመዳን መጣ ምህረት ይደረጋል። አዲስ ንጉስ መጣ ወይ አልጋ ወራሽ ተቀየረ ምህረት ያደርጋሉ። ድሮ እዳ ይሰረዛል፣ እስር ቤት ያሉ ይፈታሉ፣ ህገወጥ የሆኑ ህጋዊ እንዲሆኑ ይደረጋል። እንዲህ አይነት ነገሮች እየተለመዱ ነው። አሁን ያ ነገር ዘመናዊ ወጣቶች በዘመናዊ የመንግስት ፖለቲካዊ አስተዳደር የሚያምኑ ራእይ ሀያ ሰላሳ ብለው ትልቅ ከ ነዳ ዘይት ጥገኝነት የተላቀቀ ኢኮኖሚ መስርተው ለመሄድ የሚፈልጉ ወጣት አመራሮች ወደ ፖለቲካው መዋቅርና ፖለቲካው የመጡበት ሁኔታ ነው ያለው። ሰሞኑን ራሱ የሆኑት ነገሮች ከፍተኛ የሆነ በሲጋራና ለስላሳ መጠጦች ላይ በኢነርጂ ድሪንክ ላይ ከፍተኛ የሆነ የዋጋ ጭማሪ አድርጓል። ኦልሞስት መቶ በመቶ የዋጋ ጭማሪ እና ሬቨናቸውን ገበያቸውን ዘይት ካልሆነ የገቢ ምንጭ ለማድረግ በከፍተኛ ደረጃ እየሰሩበት ያሉበት ሁኔታ ስለሆነ ይሄ ነገር ይመጣል ብሎ መጠበቅ በጣም ከባድ ይመስለኛል። እነሱ እስር ቤት እንደገነቡ ይናገራሉ። ወደ ዘጠና ስድስት ያህል እስር ቤቶች በሪያድ እና አካባቢው ከሀያ ስድስት በላይ እስር ቤቶች ተገንብተዋል። ከዛ በኋላ በር ለበር ሄደው አፈሳ አያደርጉም የሚባል ነገር አለ። እነሱ እራሳቸው ሲስተም ዘርግተዋል፣ ስርዓት ዘርግተዋል እያንዳንዱን ሕገ ወጥ የሆነውን ፒክ የሚያደርጉበት እንደ በመርፌ እየነቀሱ እየለቀሙ የሚያወጡበትን መንገድ ዘርግተናል ነው የሚሉት። ሌላው መነሳት ያለበት ነገር የሚመስለኝ ትናንትና ከኢትዮጵያ ሪያድ የገባ ሰው አለ። በባህር ተሻግሮ በየመን አቋርጦ መንፎ ገብቷል። አሁን ይሄንን በምንወያይበት ወቅት መንገድ ላይ ያሉ ብዙ ኢትዮጵያውያን አሉ። ከቤታቸው የሚነሱ ብዙ ኢትዮጵያውያን አሉ። ይሄ በጣም ኢምፖርታንት ነው። የችግሩን ችግሩን ከምንጩ ማድረግ ማከም ካልተቻለ ከዚህ መመለሱ ሲሆን፣ ምንም መፍትሄ አይሆንም። ሰላሳ ጊዜ ሀያ ጊዜ ተመላልሶ የመጡ ብዙ ሰዎች አሉ በባህር እየተመላለሱ የሚመጡ ይሄ ቪሸስ ሰርክል ቀለበቱን ካልተቆረጠና ካልታከመ ምንም መፍትሄ የሚሆን አይመስለኝም። ምን ይሆናሉ የሚለው የጋራ ስጋት ነው ስለሺ ደግሞ ያነሳው ከምንጩ ማድረቅ የሚለው እሱም እንደ አንድ ነጥብ በስፋት መወያየት የሚያስፈልገው ነውና በዚህ እናጠቃለውና ለዛሬው ግን ስለሺ ሽብሩን ከሪያድ ነብዩ ሲራክን ደግሞ ከጅዳ በጣም አመሰግናለሁ

ክቡራትና ክቡራን አድማጮቻችን፣ እንኳን በሰላም ለኢዳል ፍጥር አደረሳችሁ። ከሙሐመድ ሰይድ ዒድ ሙባረክ ጋር እስከ ዝግጅታችን ፍጻሜ እንተዋችሁ። ዒድ ሙባረክ። مسلم مسلمات وصفم ولو سلام عليكم عيد مبارك مبارك مبارك لنا ولكم مؤمن مؤمنات وصفم ولو سلام عليكم عيد مبارك مبارك مبارك لنا ولكم تقبل الله صالح الأعمال لنا ር የጁማም ቀን ለተጸጻቾች አላህ ሰጥቶን እንዴት ታረቀን ሳምንቱ ራመት ሲተካኮ ያንዱ ሲመጣ አላህ በሰጠን በዓላቶች ዒዱ ሲመጣ በሳምንቱ ዒድ በጁማዓ ባመት ዒዶቹ ዒድ ሙባረካን ለአላህ ባሮች ለሙስሊሞቹ ዒዱን ሙባረክ ሙባረክ ሙባረክ ለና ወለኩም مسلم مسلمات وسلموا السلام عليكم عيد مبارك مبارك مبارك لنا ولكم

مسلم مسلمات اصبحوا له السلام عليكم عيد مبارك مبارك مبارك لنا ولكم مؤمن مؤمنات اصبحوا سلام السلام عليكم عيد مبارك مبارك مبارك لنا ولكم تقبل الله صالح الاعمال منا منكم

ሙስሊም ሙስሊማቶች በሙሉ ሰላም ዓለይኩም፣ ዒድን ሙባረክ ሙባረክ ሙባረክ ለና ወለኩም፣ ሙእሚን ሙእሚናቶች በሙሎ ሰላም ዓለይኩም። ቀጥ ያሉ መንገድ ሀቀ ኛምነት ኢስላም ነውና ወንድም እህቶች ሆነን ታየን ስለ እስልምና የረመዷኑን ወርሸኝነው የእኛን እንግዳ በአላሁ አክበር በሰለዋ ሰገን በሜዳ ጠላ በሌላ ቅያማቅን ለመውረስ ጥላ በአንድ ልብ ላላ ተዋደደ ሙስሊም በሞላ። የረመዷንም የሐጅ ወር የጁማም ቀን ለተጸጻቾች አላህ ሰጥቶን እንዴት ታረቀን! ሳምንት፣ ወር፣ አመት ሲተካኮ ያንዱ ሲመጣ አላህ በሰጠን በዓላቶች ዒዱ ሲመጣ በሳምንቱ ዒድ በጁማዓ በዓመት ኢዶቹ ዒድ ሙባረካን ለአላህ ባሮት ለሙስሊሞቹ የተከበራችሁ አድማጮች የምሽቱ ዝግጅታችን ተጠናቀቀ። ነገ በመደበኛው የሰኞ ምሽት ዝግጅታችን እንገናኛለን። ለዛሬ በሁሉም ስፍራ ባሉ ባልደረቦቻችንና በቴክኒክ መሐንዲሶቹ ስም ዒድ ሙባረክ እያልን የምንሰናበታችሁ አብረናችሁ የቆየነው ጽዮን ግርማና ሶሎሞን አባተንን። ከእኛ ጋር ስላመሻችሁ እናመሰግናለን። ሰላም በደናደሩ።